በመጀመሪያም ዋና ዋና ርዕሶቹ አዲሶቹ የታንዛኒያ ፕሬዝደንትና ምክትል ፕሬዝደንት ዛሬ ቃለ መሐላ ፈጸሙ። የአካባቢው ሀገራት መሪዎች በተገኙበት በተካሄደው የቃለ መሐላ ስነ ስርዓት ላይ ተመራጩ ፕሬዝዳንት ጆን ፖምቤ ማጉፋኒ ህዝባቸውን በቅንነት ለማስተዳደር ቃል ገብተዋል። የብሩንዲ መንግስት ዜጎች በህገወጥ መንገድ የተያዙ የጦር መሳሪያዎችን እንዲያስረክቡ ከጠየቀ ወዲህ የሚገደሉ ሰዎች ቁጥር እየጨመረ ነው። ትናንት ብቻ አራት ሰዎች መገደላቸው ተዘግቧል። የሶሪያ አማጽያን ሞሪክ የተባለችውን ከተማ መያዛቸው ተነገረ። ሞሬክ በአሌፖና በሃማ መካከል የምትገኝ በመንግስት ይዞ ታስር የነበረች ከተማ ናት። ዜናው በዝርዝር ቦትስዋና ተገን የሰጠቻቸውን አስር ኤርትራውያን እግር ኳስ ተጫዋቾች የተባበሩት መንግስታት ድርጅት ወደ ሌላ ሀገር እንዲልካቸው ጠየቀች። በቦትስዋና ሕግ መሰረት ኤርትራውያኑ እዚያ ከቆዩ ለአስር ዓመታት የስደተኞች ማቆያ ጣቢያ ውስጥ መቀመጥ አለባቸው። መንግስት እንዳስታወቀው ለኤርትራውያኑ የሰጠውን ከለላ አላነሳም። ሆኖም ሀሳቡን ያቀረበው እግር ኳስ ተጫዋቾቹ ስደተኞችን የማስፈሩ ሂደት ወደሚፋጠንባቸው ሀገሮች ሄደው ተገን ለማግኘት እንዲሞክሩ እድል ለመስጠት መሆኑን ተናግሯል። ፕሪቶሪያ ደቡብ አፍሪቃ የሚገኘው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ቃል አቀባይ ቲና ጌሊ ኤርትራውያኑን ተጫዋቾች ወደ ሌላ አገር የመውሰዱ ሁኔታ የእያንዳንዱን ተጫዋች ጉዳይ ግምገማን መሰረት ያደረገ እንደሚሆን አስታውቀዋል። ኤርትራውያኑ በቦትስዋና ጥገኝነት የጠየቁት ጋቦሮኒ ቦትስዋና ውስጥ ከቦትስዋና ቡድን ጋር የእግር ኳስ ግጥሚያ ካደረጉ በኋላ ጥቅምት 2 2008 ዓ.ም ነበረ። አዲሱ የታንዛኒያ ፕሬዝዳንት ጆን ፖምቤ ማጉፋሊ ዛሬ ቃለ መሐላ ፈጸሙ። ማጉፋሊ በታንዛኒያዋ የንግድ ማዕከል ዳሬ ሰላም በሚገኘው ስታዲየም ዛሬ በተካሄደ የቃለ መሐላ ስነ ስርዓት ላይ ዜጎችን በቅንነትና በእኩልነት የማስተዳደር ኃላፊነታቸውን ለመወጣት ቃል ገብተዋል። እኔ ጆን ፖምቤ ጆሴፍ ማጉፉሊ በተባበረችው የታንዛኒያ ሪፐብሊክ የፕሬዝዳንትነት ግዴታዎቼን ለመፈጸም ኃላፊነቶቼን በቅንነትና ጠንክሬ በመስራት ሙሉ በሙሉ ለመወጣትና ዜጎችን በሙሉ በሕጉና በተባበረችው በታንዛኒያ ሪፐብሊክ ባህልና ደንቦች መሠረት ካለ ፍርሃትና ካለ አድሎ ወይም ያለ ጥላቻ በእኩልነት ለማስተዳደር ቃል እገባለሁ። እግዚአብሔር ይርዳኝ። ከ11 ቀናት በፊት በተካሄደው የታንዛኒያ አጠቃላይ ምርጫ 58 በመቶ ድምፅ በማግኘት ያሸነፉት የቀድሞው የኬሚስትሪ መምህር የ56 ዓመቱ ማጉፋሊ በምርጫ ዘመቻ ወቅት ሙስናን አጠፋለሁ ብለው ነው የተወዳደሩት። በዚሁ ስነ ስርዓት ላይ ከማጉፏሊ በተጨማሪ ምክትል ፕሬዚዳንት ሳሚያ ሱሉሁ ሐሰንም ቃለ መሐላ ፈጽመዋል። ሱሉሁ ሐሰን ለዚህ ከፍተኛ ስልጣን የበቁ የመጀመሪያዋ ታንዛኒያዊት ናቸው። በቃለ መሐላው ስነ ስርዓት ላይ ከተገኙት መሪዎች መካከል የወቅቱ የአፍሪቃ ህብረት ፕሬዚደንት ሮበርት ሙጋቤ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ የኬንያው ፕሬዝደንት ኡሁሩ ኬንያታ፣ የዩጋንዳው ፕሬዝደንት ዩዌሪ ሙሴቬኒ፣ የሩዋንዳው ፕሬዝዳንት ፖል ካጋሜና የደቡብ አፍሪቃው ፕሬዝደንት ጄኮብ ዙማ ይገኙበታል። ይህ ዶች ቨለ ነው። የብሩንዲ መንግስት ከሰኞ አንስቶ ዜጎች በአምስት ቀናት ውስጥ የጦር መሳሪያ እንዲያስረክቡ ካሳሰበ ወዲህ በዋና ከተማይቱ ሰዎች እየተገደሉ ነው። አንድ የሰብአዊ መብት ድርጅት ቡድን ከቡሩንዲ ዋና ከተማ ከቡጁምቡራ ወጣ ብላ በምትገኘው በሙታኩራ ሶስት ሰዎች ትናንት ማምሻውን በፖሊስ መገደላቸውንና ሌላ አራተኛ አስከሬንም ቡጁምቡራ ውስጥ መገኘቱን ዛሬ አስታውቋል። ከቅዳሜ እስከ ማክሰኞ ባለው ጊዜ ውስጥ ዘጠኝ ሰዎች በጸጥታ ኃይሎች መገደላቸውንም ቀደም ሲል የፖሊስ ቃል አቀባይ አስታውቀዋል። እንደ ቃል አቀባዩ ከሰዎቹ መካከል አንዳንዶቹ አንገታቸው ተቀልቶ፣ የተወሰኑት ደግሞ በቅርብ ርቀት በጥይት ተተኩሶባቸው ወይንም ተሰቃይተው ነው የተገደሉት። የሰብአዊ መብት ተሟጋቾች እንደሚሉት የብሩንዲው ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን እንደሚወዳደሩ ካሳወቁበት ካለፈው ዓመት መያዝ አንስቶ በተከሰቱ ግጭቶች የሞቱት ሰዎች ቁጥር ወደ መቶ ይጠጋል። በዚሁ ግጭት ሰበብ ከሺህ በላይ ቡሩንዲያውያን ወደ ጎረቤት ሀገራት ተሰደዋል። የአፍሪቃ ህብረት የብሩንዲው ብጥብጥ በእጅጉ እንዳሳሰበው አስታውቋል። ችግሩ መፍትሄ ካልተፈለገለት መዘዙ ለአካባቢው ሀገራትም ሊተርፍ እንደሚችል የህብረቱ ኮሚሽን ፕሬዚዳንት ድላማኒ ዙማ አስጠንቅቀዋል። ስዊድን ወደ ሀገሯ የገቡትን በርካታ ስደተኞች ማስተናገድ የሚያስችላት አስቸኳይ እርዳታ ከአውሮፓ ህብረት እንደምትጠይቅ አስታወቀች። ሁኔታው ከአቅም በላይ መሆኑን የተናገሩት የስዊድን የሰራተኛ ጉዳይ ሚኒስትር ኢልቫ ጆሃንሰን የሀገሪቱ የፍልሰት ጉዳይ መስሪያ ቤት ከአውሮፓ ህብረት እርዳታ እንዲጠይቅ ውሳኔ ላይ መድረሱን ተናግረዋል። የስዊድን የፍልሰት መስሪያ ቤት እንደሚለው ሊገባደድ ከሁለት ወራት ያነሰ ጊዜ በቀረው በጎርጎረሳዊ 2015 ስዊድን ይገባል ተብሎ የሚጠበቀው ተገን ጠያቂ 190,000 ይደርሳል። ከተገን ጠያቂዎቹ መካከል አንዳንዶቹ ወደ ሌሎች የአውሮፓ ህብረት አባል ሀገራት እንዲዛወሩም የስዌድን መንግስት ለአውሮፓ ህብረት ኮሚሽን ጥያቄ አቅርበዋል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በመጻሩ ዩኤንኤችሲአር ዛሬ እንዳስታወቀው በጎርጎረሳዊ 2015 ከ760 ሺህ በላይ ስደተኞች የሜዲትራኒያንን ባህር አቋርጠው ግሪክና ኢጣሊያ ገብተዋል። ከመካከላቸው አብዛኛዎቹ ከሶሪያ ከአፍጋኒስታንና ከኢራቅ እንዲሁም ከኤርትራ ነው የመጡት። የሶሪያ አማጽያን በመንግስት ይዞታ ስር የነበረችውን በአሌፖና በሃማ ከተሞች መካከል የምትገኘውን የመጨረሻዋን ከተማ ዛሬ መያዛቸው ተዘገበ። የሶሪያ አማጽያንና አክራሪ ሙስሊም ተዋጊዎች በስተ ደቡብ የምትገኘዋን ሞሬክ የተባለችውን ይህችኑ ከተማ ዛሬ ሙሉ በሙሉ መቆጣጠራቸውን የሶሪያ ጉዳይ ተከታታይ ቡድን ከቤይሩት አስታውቋል። መቀመጫውን ብሪታንያ ያደረገው ይኸው ቡድን በከተማይቱ በስተ ደቡብና በስተ ምስራቅ ግጭቱ እንደቀጠለ መሆኑን አስታውቋል። ከተማዋን ለመያዝ በተካሄደው ውጊያ ብዙ ወታደሮች መገደላቸውንም ተናግሯል። ሞሬክ የሶሪያው ጦርነት ከተቀሰቀሰበት ከዛሬ አራት ዓመት አንስቶ አንዴ በመንግስት ወታደሮች ሌላ ጊዜ ደግሞ በአማጽያን እጅ ስትወድቅ ነበረ። መንግስት ለመጨረሻ ጊዜ ከተማይቱን መልሶ የያዘው ባለፈው ዓመት በጥቅምት ወር ነበረ። ግብጽ ውስጥ በደረሰው የሩሲያ የአውሮፕላን አደጋ ከሞቱት ሩሲያን መንገደኞች የተወሰኑት ዛሬ ሩሲያ ውስጥ ተቀበሩ። በመላው ሩሲያ በመቶዎች የሚቆጠሩ ዜጎች አበባ በማስቀመጥና ሻማ በማብራት ሟቾቹን አስበዋል። በዚሁ ኤ 321 አውሮፕላን ውስጥ ከነበሩት 224 ሰዎች በህይወት የተረፈ የለም። ባለፈው ቅዳሜ ከግብጽ ወደ ሩሲያ ለመብረር በተነሳ በጥቂት ደቂቃዎች ሲና ውስጥ ወድቆ በተከሰከሰው በዚሁ አውሮፕላን ውስጥ ከነበሩት መንገደኞች አብዛኛዎቹ የሴንት ፒተርስበርግና የአካባቢዋ ነዋሪዎች ነበሩ። የለንደንና የዋሽንግተን መንግስቶች የአገር ጎብኚዎች መናኸሪያ ከሆነችው ከግብጿ ሻርም ኤልሼክ የተነሳው ይኸው አውሮፕላን የተከሰከሰው በቦምብ ፍንዳታ ነው ይላሉ። ግብጽና ሩሲያ ግን ይህን ያስተባብላሉ። ሩሲያ አደጋው የደረሰው በቦምብ ምክንያት ነው መባሉን ግምት ስትለው፣ ግብጽ ደግሞ አውሮፕላኑ በሽብር ጥቃት ለመከስከሱ ምንም ማስረጃ የለም ባይናት። ይህ ዶችቨለ ነው። ከዶችቨለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹም በድጋሚ አዲሶቹ የታንዛኒያ ፕሬዝደንትና ምክትል ፕሬዝዳንት ዛሬ ቃለ መሐላ ፈጸሙ። የአካባቢው ሀገራት መሪዎች በተገኙበት በተካሄደው የቃለ መሐላ ስነ ስርዓት ላይ ተመራጩ ፕሬዝዳንት ጆን ፖምቤ ማጉፋኒ ህዝባቸውን በቅንነት ለማስተዳደር ቃል ገብተዋል። የብሩንዲ መንግስት ዜጎች በህገ ወጥ መንገድ የተያዙ የጦር መሳሪያዎችን እንዲያስረክቡ ከጠየቀ ወዲህ የሚገደሉ ሰዎች ቁጥር እየጨመረ ነው። ትናንት ብቻ አራት ሰዎች መገደላቸው ተዘግበዋል። የሶሪያ አማጽያን ሞሬክ የተባለችውን ከተማ መያዛቸው ተነገረ። ሞሬክ በአሌፖና በሃማ መካከል የምትገኝ በመንግስት ይዞታ ስር የነበረች ከተማ ናት። ዜናው በዚሁ አበቃ።